የአድማጮች ማህደር ጤና ይስጥልኝ ውድ የዚህ ዝግጅት ተሳታፊዎችና ተከታታዮች እንደምንሰነበታችሁ ዶቼ ፈሎች ስሜ ይቆይ ያሉን አንድ አድማጫችን ከጅማ የሀገር መከላከያ ሰራዊትን ተቀላቅለው የነበሩ ጓደኞች ከፊሎቹ መሞታቸውን በራሴ መንገድ ደረስኩበት። ከፊሎቹ ደግሞ ደብዛቸውን እንደጠፋ ነው። በመንግስት በኩል እዚህ ደርሷል የሚል ዜና የለም። ቤተሰቦቻቸው ለድርብ ሐዘን ተዳርጓል። ወይ በሕይወት ኖረው አላገኟቸው፣ ወይ ሞተዋል ተብለው ተረድተው እርማቸውን አላወጡ ያኔ በጭንቀት ቀን ልጄን ለሀገር የሰጠው ሲል የነበረ ወላጅ ዛሬ ወይ ከልጁ አልሆነ ወይ ካሳና ምስጋና አላገኘ አመድ አፋሽ ሆኗል። እረ የሚመለከተው አንድ ነገር ይበለን ይላሉ የጅማው አድማጫችን። አሁን ደግሞ ከጅማው ወደ አዲስ አበባ ነው የምንጓዘው። እዛ የሚገኙት የዘውተር ደንበኛችን ፋሲል መልእክት ነው። እንዴት ናቸው ዲዳብሊዎች? ሰሞኑን በአንድ የዜና አውታር ኢትዮጵያ ከአፍሪካ በኑሮ ውድነት ምክንያት እጅግ ከባድ የምትባል ሀገር መሆኗን ስሰማ ብዙም አልደነቀኝም። እኔ ምናልባትም ከኑሮ ውድነት አንጻር በወንጀል ብዛት በስራ አጥነት ብዛት ብንለካም ከአፍሪካ ቦታችንን የሚቀማን ያለ አይመስለኝም። ነገርን ነገር ያነሰዋል አይደል? ሰሞኑን ከሁለት ወር በኋላ ደብል ዲጂት ያደገው ጎፈሬ ጽሜን ለመቆረጥ ወደ አንድ አዲስ ጸጉር ቤት ገባው። ቶሎ ቶሎ ማስቆረጡ ዋጋው የሚቀመስ ስላልሆነ ረስቸው ነበረ የድሮ ደንበኛዬ ጋር ያልሄድኩት ሲያቀብጠኝ በደናው ቀን ዳጎስ ያለ ቲፕ ስላስለመድኩት አሁን እሷን ለማትረፍ በማሰብ ነበር። እናም ለውበት ባለሙያው ጺሜን ብቻ እንዲያስተካክል አሳስቤ ስራውን ጀመረ። ባለሙያው በብዙ መንገድ ሊያጫወተኝ ቢሞክርም ቲፕ ሊያስለቅቀኝ እንደሆነ ስለገባኝ ለጥያቄው አጠር አጠር ያለ መልስ እየሰጠው ሳስቸግረው ሌላ ዘዴ ቀየሰ። ጸጉሬን፣ ሳልፈቅድለት ከጺሜ እስታይል ጋር ለማመሳሰል በሚል ሰበብ ቀስ እያለ ቅርጽ ማውጣት ጀምሮ መሰስ እያለ ወደ መሃሉ ገባበት። ከዛማ ምን ይጠየቃል? የሚረጩና የሚቀባቡ የቅባት አይነቶች እንዲሁም በአልኮልና በውሃ አሸበረቀኝ። በመጨረሻም በውስጤ ምን አይነት የውበት ባለሙያ አገኝ ሆኝ እያልኩኝ ተደነቄ፣ ሂሳብ ልካፍል ስሄድ ሂሳቡ ተቆልሎ በጸጉርና ጺም እንድካፍል ተገደድኩ። እናም በዚች አዲስ ብልጠት ያውም በተጋነነ ዋጋ መደቆሴ እጅጉን ባስንም፣ ለካሰኛ ወጪ ለመቆጠብ ስናስብ በዚያው ጠግ ደግሞ አንዳንድ ነጋዴዎች ገቢያቸውን በዋጋ ጭማሪ፣ እንዲሁም ብልጠት በተሞላበት ማወናበድ መጨመር የሚፈልግ አካል መኖሩን ለካ መርሳት አልነበረብኝም። ታዲያ ይህንን ብልጣብልጥ ዘዴ ችግር ብልሃትን ይወልዳል እንበለው ወይስ ችግር ያመጣው ማወናበድ ሲሉ ፋሲል ይጠይቃሉ። ሌሎቻችሁስ ተመሳሳይ ነገር ገጥሟችሁ ከሆነ ጻፉልን። ቀጥልን ደግሞ ከአንድ ከባድ መኪና አሽከርካሪ ወደ ደረሰን መልእክት እናልፋለን። ሰላም ሰላም የህዝብ ድምፅና አይን ለሆናችሁ ቲደብሊዎች በስራዬ የከባድ መኪና አሽከርካሪ ነኝ በመሆኑም ከወደብ ወደ ተለያዩ ክልሎች የተለያዩ ነገሮችን ከወደብ ጭነን በምንንቀሳቀስበት ወቅት በኮቲ ክፍያና በመታገት በመገደል በመዘረፍ ችግር እየተሰቃየን እንገኛለን በዚህም ሰሜ ማግኘትና ሊቀርፍልን የቻለ የሚሰማን አተን በስጋት ውስጥ እንገኛለን እባካችሁ ለዚህ ለሀገር ባለውለታው ሾፌር ድምፅ ሁኑና ለሚመለከተው የመንግስት አካል ድምፃችንን አሰሙልን ሰላም ለሀገራችን ሰላም ለእናንተ አመሰግናለሁ ብለዋል ይህ አድማጫችን መልክቶን አየለ ያውለናል ሰላም ሰላም ውድ አዘጋጆች ሲሉ የጀመሩ ደግሞ ጥቁር አሚ ናቸው ከደሴ ከአባይ ግድብ ጅማሮ እስካሁን ድረስ የግድቡ ሁኔታ እንደ እግር እሳት ለሚፈጃት ግብጽ የኢትዮጵያና ሶማሊያ ቴክኒካዊ ውይይት ለማድረግ መስማማታቸው አይደለም ግብፅን፣ ኢትዮጵያዊ ሆነው ኢትዮጵያ የምትባል ሀገር እንደነሱ ክፉ ምኞት ሀገሪቱ ፈራርሳ ማየትን በጉጉት ለሚጠባበቁት ሁሉ ያላሰቡትና ድንገተኛ መርዶ ነው። አይዟችሁ ቢመራችሁም ዋጡት። ሶማሊያ ብልጥ አገር ነች። ብልጥናት ያስባለኝ በተደጋጋሚ በግብፅ ጋላቢነት ተቆስቁሳ ወደ ተሳሳተ አመለካከት ገብታ የነበረችው ሶማሊያ ያለ ኢትዮጵያ እንደማይሆንላት ቆም በላ በማሰቧ ስምምነቱን መቀበሏ መሪዋም ሆነ የሶማሊያ መንግስት ታላቅነታቸውን የሚያሳይ ነው። የሶማሊያ ከኢትዮጵያ ጋር ሰላም መፍጠር ለቀጠናው ሰላም ብቻ ሳይሆን የህዳሴ ግድቡን ማለቅ ተከትሎ ሶማሊያን ከኃይል ምንጩ ተጠቃሚ ሊያደርጋት ይችላል ሲሉ ጥቁር አሚን ይቀጥላሉ። በቀጣይ ኢትዮጵያ በወደብ ተጠቃሚነቱ ዙሪያ ሊሟሉ የሚገባቸውን የቴክኒክ ስምምነትን ተከትሎ ስምምነቱ መጨረሻው አምሮ ለኢትዮጵያም ሆነ በሶማሊያ መካከል ተጋርጦ የነበረውን ግጭት የሚቀርፍና እፎይ የሚያሰኝ ስምምነት ነው ለማለት እደፍራለሁ። በዚህ ላይ የቱርክ ፕሬዚዳንት ኤርዶጋን ሁለቱን ሀገራት ለማስማማት ላደረጉት ጥረት ሁሉ ክብር ይገባቸዋል እያልኩኝ ይህንን ስምምነት ተከትሎ ሌሎች የእኛ አጎራባች ሀገሮችም የዚህ አይነቱን የአብሮነትና የመልካም ጎረቤትነታቸውን የሚያሳይ ስምምነት ላይ እነሱም ሶማሊያን ተከትለው ወደ ሰላም ይመጣሉ የሚል ፍላጎትንም ጭምር ለመግለጽ ነው። በመጨረሻም ሀገሬ ኢትዮጵያ ሁሌም ወድሻለሁ። ሀገሬ ሁሌም ሰላምሽ ይብዛልኝ በማለት የዛሬውን መልእክቴን፣ በዚሁ ከማብቃቴ በፊት ከወሎ ላሊበላ ኪነት ፈጣን ነው ባቡሩ የሚለውን ዜማ ለመላው ታዳሚ ጀባበሉልኝ። አመሰግናለሁ ብሏል። የደሴው ደንበኛችን ጥቁር አሚን ፈጣን ነው ባቡሩ የሚለው ባይሆንም እልም አለ ባቡሩ የሚለውን ዜማ የድምፅ ማህደራችን ውስጥ አግኝተናል። እንጋብዛችሁ። እልም አለ ባቡሩ እልም አለ ባቡሩ ወጣት ይዞ በሙሉ ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ምን አይነት ባቡር ነው? በንዝ ለገብጋባ ተመለሰ፣ ባቡሩ ተመለሰ። ባቡሩ ወጣት ይዞ በሙሉ የሚወዳት ልጅ ድሬ ይዞ ገባ። ልምልም ባቡሩ በቡሩ በድሬዳዋ በኩል አድርጉ ሐረር ደርሷል። እዛም መቶ አለቃው ቤታሪኩን አግኝተናል። እሳቸውም ፈጀን ወይ ተቃጠልን ይላሉ። የሰው ልጅ በምድር ላይ መኖር ከጀመረበት ጊዜ አንስቶ የጉልበት ዋጋ የሚያስከፍሉት ስራዎችን በሳይንስና ቴክኖሎጂ እየታገዘ ቀለል ለማድረግ ብዙ ርቀትን ተጉዟል። ይሁንና በሳይንስና ቴክኖሎጂ ዙሪያ የተጋረጡ አስተሳሰቦች ለእድገቱም ዛሬም ድረስ ፈተና እንደሆኑ ዘልቀዋል። ለሳይንስና ቴክኖሎጂ ፊታቸውን አዙረው የሚዳክሩ ለእድገቱ መሰናክሎች ናቸው። በዚህ ደግሞ የእኛይቱ ኢትዮጵያ በእጅጉ ተጎድታለች። የቀደምት አባቶቻችን ታሪክ እንደሚያስረዳን ሀገርን እንደ ሀገር ከማስቀጠል ጎን ለጎን ዘርፈ ብዙ ስራዎችን ለዓለም ሕዝብ አበርክተዋል። በስነ ሕንፃውና በግብርናው ዘርፍ አክሱማውያን ከዛሬ ሁለት ሺህ ዓመታት በፊት የሰሩት ስራ ዛሬም ድረስ አሻራው ጠፋ ቢሉት አልጠፋም። የሚያሳዝነው ነገር አባቶቻችን ከሁለት ሺህ ዓመታት በፊት ከቆሙበት ንቅንቅ አለማለታችን ነው። አክሱማውያን ከዛሬ ሁለት ሺህ ዓመታት በፊት በበሬ ያርሳሉ፣ በእጃቸው ይቆፍራሉ፣ በእጃቸው ያርማሉ፣ በእጃቸው ያጭዳሉ፣ ባህያ ይጭናሉ። ያለ መጫሚያ በባዶ እግራቸው ይሄዳሉ። ማገዶ ከጫካ ለቅመው በጀርባቸው ይሸከማሉ። ዛሬም ድረስ በዚያው አይነት የአኗኗር ዘይቤ ውስጥ ይዳክራሉ። ለ200 ዓመታት ባለበት እርገጥ እርግማን እንጂ ሌላ ልለው አልችልም። የጥንት አክሱማውያን ልጆች አባቶቻቸው የነበሩበትን ዓለም እንጂ ዛሬ ዓለም የደረሰችበትን ስልጣኔ ከአንገታቸው ቀና ብለው አላዩትም ለማለት ያስተፍራል። ስልጣኔን እየተጠየፉ እስኪመስሉ ድረስ በጦርነት ተጠምደው ዘመኑን የሚዋጁ መሰረተ ልማቶችን ያወድማሉ። ከሶስትና አራት ዓመት በፊት በሰሜኑ የሀገራችን ክፍል በተደረገው ጦርነት አክሱም እንዳልነበር ሆናለች። የሚገርመው ነገር ወያኔዎች እኔ ከሞትኩ ሰርዶ አይብቀል አለች የተባለችው እንስሳ አይነት እንደ ባዕዳን ወራሪ የአክሱም ከተማን አውሮፕላን ማረፊያ ያወደሙት አክሱማውያን የዓለም ስልጣኔ ፈርቀዳጅ እንዳልነበሩ ዛሬ ደግሞ ጭራዎች ሆነዋል። በጉዳዩ ዙሪያ መልከታ ያደረጉ እንደሚናገሩት ከሆነ አክሱምን ወደ ቀደመው ሁኔታዋ ለመመለስ ብዙ ዓመታትን ይፈጅባታል። አሁን ላይ በአክሱም ብቻ ሳይሆን በመላው ሀገራችን የደረሰው ሰብአዊ ቀውስ የህዝቡን የመኖር ህልውና ፈትኖታል። ከኑሮ ውድነቱ ጋር ተያይዞ ስርዓት አልበኝነት ስር ሰዷል። የህዝቡ አገራዊ ስሜት ደቋል። በአንድ አጋጣሚ አዲስ አበባን ከለቀቅኩ ከሁለት ዓመት በኋላ ከሀረር ወደ አዲስ አበባ ተጉሼ ነበር። ከተማዋን ተዘዋውሬ ስመለከት ላይዋ ተብለጭልጩ፣ ውስጧ ከስሏል። የከተማይቱ ነዋሪዎች ይይዙት ይጨበጡት ያጡ ይመስላል። በነገ ምን ይምጣ ይቆዝማሉ። የድሮ ሰፈሮች ለወሬ ነጋሪ የሉም። በዘመቻ እንዲጠፉ የተወሰነባቸው ይመስላል። እንደ ሶዶም እና ጎሞራህ ከፈጣሪ ቁጣ የወረደባቸው ይመስላል። ከተማዋን ሳይህ አንድ አባባል ትዝ አለኝ፣ ፍየል ወዲህ ቅዝምዝም ወዲያ የሚለው የመሰረተ ልማቱ አያስፈልግም ባይባል እንኳን ቅድሚያ የሚሰጠው ግን ዳቦ መሆኑን የከተማዋ ከንቲባ ወይዘሮ አዳነች አቤቤ ለምን ተሰወረባቸው? ለተራበ ህዝብ መንገድ ፎቅና ውበት ትርጉም ሊሰጡት አይችሉም። እየይም ሲደላ ነውና ቅድሚያ ለዳቦ የዛሬው መልእክቴ ነው ብሏል። መቶ አለቃው ውቤታሪኩ አውቶሞቢል ነጂ አለፈኝ አለፈኝ ጭንቄ ባለጋሪ ባለንጋው ተለፈኝ ዘራይ የተባሉ አስተያየት ሰጪ ዶቼ ብሎዎች፣ ሁሌም የእናንተ ተከታታይ ነኝ። በትግራይ ያለው መሰረተ ልማት መውደሙ ፀሐይ የሞቀው ሀቅ ነው። ወጣቶች ስራ በማጣት እዚህ ስቃይ ከምናይ እያሉ ስደትን መርጠዋል ብለዋል። ሁላችሁንም ተሳታፊዎች፣ ጥቆማ የላካችሁልንም አድማጮች እናመሰግናለን። መልእክቶቻችሁ ደርሰውናል። አጣርተን የተሟላ መረጃ ሲኖረን እንዘግባለን። ጻፉልን፣ ደውሉልን። አራሻችን ዶቸ ቨለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው ወይም አምሃሪክ አት ዲደብሊው ዶት ኮም የኢሜይል አድራሻችን ነው። የመልእክት መቀበያ ስልክ ቁጥራችን ደግሞ 0049228429164995 ነው። በፌስቡክ ሜሴንጀር ላይ ወይም ደግሞ በቴሌግራም አት ዲደብሊው አምሃሪክ ቦት ብላችሁ ብትጽፉልን ይደርሰናል። ልደታ አበበ ነኝ። መልካም ጊዜ። ጤና ይስጥልኝ።